Voice of America. በብልጽግና የናጠጡት አገሮች አፍሪካ ላይ የሚፈሰውን እርዳታና መዋዕለንዋይ በሚመለከት አዲስ አይነት አካሄድ እንዲከተሉ የጀርመን ቻንስለር አንጌላ መርከል አሳስበዋል። የመርከል እቅድ ተብሎ የተሰየመው ሐሳብ አፍሪካ ውስጥ ብዙ መዋዕለንዋይ የማፍሰስ ጥሪ ወደ አውሮፓ የሚጎርፈውን የአፍሪካውያን ስደት ያስቆማል የሚል እምነት ሰንቋል። የአፍሪካ ምጣኔ ሀብቶች እንዲመነደጉ ማገዝ ለአፍሪካ ሲባል የሚቸር እርዳታ አይደለም። የጀርመን የውጭ ጉዳይ ሚኒስትር ጌርድ ሚለር ያስተላለፉት መልእክት ነው። ይልቅ የድህነት ማዕበል የሚያሳድደውንና ወደ አውሮፓ የሚገፋውን አፍሪካዊ ባለበት እንዲያልፍለት የሚያደርግ እጅግ አስፈላጊና ቁልፍ እርምጃ እንጂ አንዳች መፍትሔ ካልተበጀና የተግባር ጣልቃ ገብነት ካልተደረገ መቶ ሚሊየን አፍሪካዊ ፍልሰተኛና ስደተኛ ጀርመንን ብቻ በአጭር ጊዜ ውስጥ ሊያጥለቀልቃት ልቃት እንደሚችል ሚሊየር ስጋታቸውን አሰምተዋል። ቻንስለር አንጌላ ሜርከል በአፍሪካ ኢንቨስትመንቶች ላይ 335 ሚሊዮን ዶላር ለማፍሰስ አቅደዋል። በዛሬ ምንዛሪ ከ7 ቢሊየን 720 ሚሊየን የኢትዮጵያ ብር በላይ መሆኑ ነው። የተቀሩት ዐሥራ ዘጠኝ ቱጃር አገሮችም በመጪው ሳምንት ጀርመን ውስጥ ሲሰበሰቡ ቀና ማለት አቅቷቸው መሬት ለመሬት የሚድበሰበሱና ለማንሰራራት ሲፍጨረጨሩ የሚታዩ የአፍሪካ ምጣኔ ሀብቶችን እንዲያግዙ የበርሊንን አርአያ እንዲከተሉ ጥሪ እንደሚያደርጉ መርከል ተናግረዋል። ለጊዜው ጀርመን በቅድሚያ የኢንቨስትመንት ትኩረት ዝርዝሯ ውስጥ ያሰፈረቻቸው አራት የአፍሪካ አገሮች አይቮሪኮስት፣ ሞሮኮ፣ ሩዋንዳና ቱኒዚያ ቢሆኑም ዶክተር መርከል በዚሁ ጉዳይ ላይ ከሌሎችም የአህጉሪቱ መሪዎች ጋር መወያየታቸው ታውቋል። ጀርመን አፍሪቃ ውስጥ የነበራትን ሁከትና ኃይል የበዛበት የቅኝ ገዥነት ገጽታዋን ለመቀየርና ይልቅ እንደ ንግድና ሥራ አጋርና መሪ ለመውጣት በብርቱ እየሰራች ነች ሲሉ በደቡብ አፍሪካ የዓለም አቀፍ ጉዳዮች ኢንስቲትዩት ምጣኔ ሀብታዊ ዲፕሎማሲ መርሃ ግብር ዳይሬክተር ታሊታ በርትልስማን ስኮት ካብ ካብ አድርገዋታል። ደቡብ አፍሪካ ጆሐንስበርግ የምትገኘው ሪፖርተራችን አኒታ ፓውል አነጋግራቸዋለች። ጀርመን ብዙ ሰጥታለች። ከሁለተኛው የዓለም ጦርነት ወዲህ የፋብሪካ ምርቶች መሪ ኃይል ሆና ብዙዎችን አነቃቅታለች። አፍሪካውያንም በኢንዱስትሪ የሚራመዱባቸው መንገዶች እየፈተሹ ነው። በዚህ በኩል ጀርመን መሪ እየሆነች ነው። እንዲያም ሆኖ ግን በጀርመን የገንዘብ ሚኒስቴር በተነደፈው እቅድ ላይ ጥቂት ቅሬታ ወይም ስጋት እንዳላቸው በርተልስማን ስካውት አመልክተዋል። ከአፍሪካ ሀገሮች ጋር አንዳችም ምክክር አልተደረገበትም ነው የመቆጠባቸው ምንጭ። ከሰሐራ በስተደቡብ ባሉ ሀገሮች ውስጥ ንግዶችን መጀመርና ማያያዝ ላይ የምክር አገልግሎት የሚሰጠው ዋና መስሪያ ቤቱ ጀርመን የሚገኘው አፍሪኮን የሚባል ድርጅት ኃላፊ የሆኑት ማርክ ዛንደር ከሽቱትጋርት ጀርመን ለቪኦኤ እንደተናገሩት አፍሪካ ውስጥ ጠበቅ ያሉና የረጅም ጊዜ ኢንቨስትመንቶችን ለመመስረት የሚፈልጉ ጀርመናውያን ኩባንያዎች በየዕለቱ እየበረከቱ ነው። ብዙዎቹ የጀርመን ኩባንያዎች በቤተሰብ የተያዙ በመሆናቸው አፍሪካን የሚመለከቷት በአንድ በኩል በጥንቃቄ ነው፣ በሌላ በኩል ደግሞ ሊከተሏቸው በሚችሉ ስልቶቻቸውና በተራዘመ ጊዜ እያሰቡ ያሉ ኩባንያዎችም ብዙ ናቸው። በነገራችን ላይ ዛሬ አፍሪካ ውስጥ በተለያዩ ሀገሮች እየሠሩ ያሉ ወደ ስድስት መቶ የሚሆኑ ጀርመናውያን ኩባንያዎች አሉ። ይህ ቁጥር ደግሞ ያድጋል የሚል እምነት እንዳላቸው በርሊን የሚገኘው ጀርመን አፍሪካ የንግድ ማኅበር ዋና ሥራ አስፈጻሚ ክሪስቶፍ ካኔንጊሰር ተናግረዋል። የጀርመናውያኑን ንግዶች ወደ አፍሪካ ከሚስቡ አበረታች ገጽታዎች መካከል በፍጥነት እያደገ ያለው ሕዝቧና በዚህም ምክንያት የሚፈጠረው የተጠቃሚና የገበያ መስፋት መሆኑን ካኔንጊሰር አክለው ጠቁመዋል። ከሁሉም በፊት አፍሪካን በሚመለከት ጀርመን ያላት አዲስ አካሄድ አፍሪካ እጅግ በበለጠ ሁኔታ የፖለቲካና የምጣኔ ሀብት ኃይል መሆኗን ነው። እናም ጀርመን ከአፍሪካ ጋር በአጠቃላይ በተለይ ደግሞ ቁልፍ ከሆኑ የአፍሪካ ሀገሮች ጋር ትስስሮችን ማጥበቅ እንዲሁም እጅግ የተጠናከሩና የሰፉ ግንኙነቶቿን መገንባት ነው። ሁለተኛው ጉዳይ ደግሞ አፍሪካን የምጣኔ ሀብት ድሎች ያሉባት አህጉር መሆኗን መገንዘብና በተግባርና በአካልም መሳተፍ ነው። የባለብዙ ወረትና ኃይል ሀያ ሀገሮች ቡድን ሀያ ወይም ጂ ሰብን ስብሰባ የፊታችን ሰኔ 30ና ሐምሌ አንድ የጀርመኗ ሃምቡርግ ከተማ ላይ ይካሄዳል።